የፌዴራል ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት በነዚያድ ሹፋ መዝገብ በሶማሌ ክልል በነዳጅ ቁፋሮ የተሰማሩ ኢትዮጵያውያንና ቻይናውያንን በመግደል ወንጀል የተከሰሱ ሁለት ተከሳሾች የመጨረሻ ፍርድ ለመስጠት የተሰየመ ሲሆን ተከሳሾቹ ያቀረቡትን የቅጣት ማቅለያና አቃቤ ሕግ ያቀረበውን ማክበጃ ግራ ቀኝ በመመርመር ሁለቱም ጥፋተኛ በተባሉበት አንቀጽ እያንዳንዳቸው 16 ዓመታት ከአስር ወራት ጽኑ እስራትና የ2ሺ ብር ቅጣት እንዲሁም ለሁለት ዓመታት ከማንኛውም ፖለቲካዊ እንቅስቃሴ እንዲታገዱ ፍርድ ሰጥቷል። በሌላ ዜና በመደወላቡ ዩኒቨርሲቲ በተቀሰቀሰው ረብሻ በህይወትና ንብረት ላይ ጉዳት አድርሰዋል ተብለው የተከሰሱት 11 ተማሪዎች ጉዳይ የተመለከተው የፌዴራል ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት ያቀረቡትን የክስ መቃወሚያ ውድቅ አድርጎታል። ችሎቱ እያንዳንዳቸው ወንጀሉን መፈጸም አለመፈጸማቸውን የጠየቃቸው ሲሆን ወንጀል አልፈጸምንም፣ አላየንም፣ አልሰማንም በማለት የእምነት ክህደት ቃላቸውን ሰጥቷል። አቃቤ ሕግ በበኩሉ ተከሳሾች ክደው የተከራከሩ ስለሆነ ወንጀሉን ለመፈጸማቸው የሚያስረዱ ምስክሮችን ለማቅረብ ተለዋጭ ቀጠሮ ይሰጠኝ ሲል አመልክቷል። ዳኞቹም በችሎት መቀያየር ምክንያት ይህ ጉዳይ ከአሁን በኋላ በአራተኛ ወንጀል ችሎት እንደሚታይ ገልጸው የችሎቱ ዳኞች ራሳቸው ቀጠሮ እንደሚሰጡበትና በጽህፈት ቤት በኩል ቀጠሮውን እንዲከታተሉ በማዘዝ ውለውን አጠናቋል። ለዶይቸ ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባ።